ጋቢና ቪኦኤ ሰላም፣ ሰላም። እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማ ጊዜር ነኝ ጋቢና ቪኤ አስገባችሁ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምረዋል። ታክሲዋ ሞልታለች። ከመስታወት አረጋው ጋር ለ30 ደቂቃዎች ያህል አብረናችሁ ጫፍ እንደርሳለን። ሰላም፣ እንደምናመሻችሁ በዛሬው ዝግጅት የኢትዮጵያን የፖለቲካ ትኩሳት መንስኤ እና የመፍትሄ ሀሳቦችን እንገመክማለን። ኢትዮጵያውያን የፖለቲካ ድርጅቶችም ሆኑ የምሁራንም ሆኑ የሀገር ሽማግሌዎች ሊያስቡ ከሚችሉት ጭንቅላት ያለፈ አደለም። ይሄ ዋናው፣ ያንን የሚፈቅ መንፈስ መፈጠር አለበት። ይሄ መንፈስ ደግሞ በፍጹም ሊመጣ ያልቻለው ከወያኔዎች አካባቢ ነው። እነሱን እንዴት አድርገን ሀይ ብለን እንትን እንደምንል ነው መነጋገር ያለብን ብዬ ማስበው የአርበኞች ግንቦት ሰባት ሊቀመንበር ዶክተር ብርሃኑ ነጋ የተናገሩት ነው። ሌላኛው የጋቢና እንግዳ የኢትዮጵያውያን ዴሞክራሲያዊ ፓርቲ ኢዴፓ መስራች አቶ ልደቱ አያሌው ናቸው። ይሄ መንግስት እስካሁን ስልጣን ላይ መቶ በመቶ ምርጫ እያሸነፍኩ የተቀመጥኩት ምርጫ በማጭበርበር ነው ብሎ ማመን አለብን። ይህን እስካሁን አላምንም። ሌላው ቀርቶ ኢትዮጵያ ውስጥ እስካሁን የፖለቲካ እስረኞች መኖራቸውን አላምንም። ሌላው ቀርቶ በዚህ ባለፈው ድምደማ የቲፒኤልኤስ የበላይነት በሀገሪቱም በኢህአዴግ ውስጥ መኖሩን እንኳን አምኖ አልተቀበለም። እንደውም የለም። ዞር ይወል። የአረና ትግራይና የመድረኩ አቶ ገብሩ አስራትም በዛሬው ዝግጅት ይሳተፋሉ። የአማራ ሕዝብና የትግራይ ሕዝብ በረጅም ዘመናት ለሺዎች የሚለው ዘመናት አብሮ የኖረ ሕዝብ ነው። አሁን ግን በእያንዳንዱ ቦታ ኳስ እንኳ ስፖርት እንኳ ለመጫወት ያቻለበት ሁኔታ ነው ያለው። ይሄ በጣም አሳፋሪ ነው በጣም አሳፋሪ ነው። በሕዝብ ደረጃ ማለት ነው እንግዲህ ምንጩ መነሻው ያው ሥርዓቱ የፈጠረው አፈና ሥርዓቱ የፈጠረው ይፍታውነት መሆኑ እገነዘባለሁ። በዋነኛነት ታዲያ ምን መፍትሄ ይበጅ እንወያያለን። ከአሁን በኋላ በዚህ ሁኔታ መቀጠል እንደማይቻል ይሄንን ስልጣን ይሄንን ጉልበት የያዙት ሰዎች ማመን አለባቸው፣ መቀበል አለባቸው። ውይይቱን ያሰናዱት ሄኖክስ ማዝጌርና አሉላ ከበደ ናቸው። ክፍል ሁለት በዛሬ ሁለት ይቀርባል። ለመጨረሻው ክፍል ነገ ምሽት ደግሞ ይጠብቁን። አሁን ወደ ውይይቱ እናምራ። ጋቢና ቪኦኤ ኢትዮጵያ ባልተቋረጡ ሕዝባዊ ጥያቄዎችና የፀረ መንግሥት ተቃውሞዎች ክፉኛ መታወቅ ከጀመረች ከሁለት ዓመታት በላይ ተቆጠሩ። የፖለቲካው ትኩሳት ከጊዜ ወደ ጊዜ እያየለ በሄደ መጠን በተለያዩ የኢትዮጵያ ክልሎች ከጸረ መንግስቱ ተቃውሞ ጋር በተያያዘ የጸጥታ ኃይሎች ሰዎች መገደላቸውን የመገናኛ ብዙሀንና የመብት ተሟጋጅ ድርጅቶች ሲዘግቡ ቆይተዋል። በኒውዮርክ መሰረቱን ያደረገው የሰብአዊ መብት ተሟጋጅ ቡድን ሂውማን ራይትስ ዋች በዓመታዊ ዘገባው ጥቅስ እንደ አውሮፓውያን ዘመን አቆጣጠር ከህዳር 2015 ዓ ም ጀምሮ በኢትዮጵያ በስፋት ትልቁ በሆነው በመላው ኦሮሚያ ና ከሐምሌ ወር 2016 ዓ.ም ጀምሮ ደግሞ በአማራ ክልል ያልተጠበቀና እጅግ ከፍተኛ የሕዝብ ተቃውሞ ተደርጎ ነበር። የኢትዮጵያ የጸጥታ ኃይሎች በአብዛኛው ሰላማዊ የነበሩትን ሰልፈኞች ለመበተን በወሰዱት የኃይል እርምጃ ከአምስት መቶ በላይ ሰዎች ተገድለዋል ብሏል ሁማን ራይትስ ዋች። በአንጻሩም በነኚህ የኃይል እርምጃዎች የተገደሉ ዜጎች ደም እንዲሁ በከንቱ ፈሶ እንዳይቀር ተጠያቂነት ይኑር የሚሉ ድምፆች ሲስተጋቡ ቆይተዋል። በዛሬው ዝግጅት የቀደሙና አሁንም በፖለቲካ አመራር ላይ የሚገኙ የተለያዩ የፖለቲካ ሰዎችን ለውይይት ጋብዘናል። በቅርቡም በተለያዩ የአገሪቱ አካባቢዎች በተለይም በኦሮሚያና አማራ ክልሎች ውድ የሰው ሕይወት ጠፍቷል። ንብረት ወድሟል። የሕዝብና የመንግሥት ንብረቶች እንዲሁም የግለሰቦች ቤቶችና የንግድ ድርጅቶች ውድመትና ቃጠሎ ደርሶባቸዋል። በኦሮሚያና በሶማሌ ክልሎች በተፈጠሩ ግጭቶች ከሁለቱም ወገን ቁጥሩ የበዛ ሕዝብ ተገድሏል። ወደ አንድ ሚሊየን የሚደርሱም ቀያቸውን ጥለው ለስደት ተዳርገዋል። በቅርቡም በተለይ የትግራይ ተወላጅ በሆኑ ዜጎች ላይ የተናጠል ጥቃት መድረሱ ተዘግቧል። እነኚህን ጉዳዮች በሰከነ የፖለቲካ አመራር እንዴት ማሻሻል ይቻላል? ቀጣይ አደጋዎችንስ እንዴት መከላከል ይቻል ይሆናል? የችግሮቹ መንስኤዎችና የመፍትሄ ሐሳቦችን የያዙ እንግዶችን ለምሽቱ ይዘናል። አብራችሁን ቆዩ። ሰላም እንደምናመሻችሁ ፌስቡክ አት ቪኦኤ አማሪክ ላይ የምትከታተሉን በቀጥታ እንደዚሁም ደግሞ በአጭር ሞገድ በ22 ና በ25 ሜትር ባንዶች በሬዲዮ ለምትከታተሉን ሄኖክ ሰማግዜር ና አሉላ ከበደንን በያላችሁበት ጤና ስጠልን በቀጥታ በሀገር ጉዳይ ከፖለቲካ መሪዎች ጋር የምትወያዩበት መድረክ ነው ጥያቄዎቻችሁን አስተያየቶቻችሁን ፌስቡክ አት ቪኦኤ አማሪክ ላይ ላኩልን በቀጥታ ለእንግዶች እናቀርባለን ላይክ አድርጉት፣ ሼር አድርጉት ከጓደኞቻችሁ ጋር እንደዚሁም ደግሞ ከእነዚህ መሪዎች ጋር የምትወያዩበት መድረክ ነው። የፈጠር ነው። ስለዚህ ሀሽታግ ጋቢና ቪኦኤን፣ ሀሽታግ ቪኦኤ አማሐሪክን በመጠቀም አስተያየቶቻችሁን አሁኑን ላኩልን። አሁን እንግዶቻችንን እናስተዋውቅና ወደ ውይይቱ እንዘልቃለን። ከአንድ አመት በላይ በእስር ቆይተው በቅርቡ ከእስር የተፈቱት የኦሮሞ ፌዴራሊስት ኮንግሬስ ሊቀመንበር ዶክተር መረራ ጉዲና፣ የአርበኞች ግንቦት ሰባት ሊቀመንበር ዶክተር ብርሃኑ ነጋ አለው። ሰላም አሉላ እንዴናችሁ? ጤና ስጥልን። የኢትዮጵያ ዴሞክራሲያዊ ፓርቲ መስራች አቶ ልደቱ አያሌውና የአረና ትግራይና የመድረኩ አቶ ገብሮ አስራት ናቸው። ጤና ስጥልን በድጋሚ ዶክተር ብርሃኑ የለውጥን ግዴታነት ሲያሰምሩ ለመፍትሄው ግዴታነት ከልብ ከደረሱ ይላሉ። ስልጣን ላይ ያለውን አካል ነው በይበልጥ ትኩረት ያደረጉበት። ዶክተር መረራ ውሱን እርምጃዎች ሊያውም ዘግይተው የመጡ ናቸው ብለዋል። አሁን የተደረጉትን ሙከራዎች የበለጠ መገፋት አለባቸው ነው ያሉት። አቶ ገብሩ ዜጎች በሙሉ ዜጎችን በሙሉ ተጠቃሚ የሚያደርግ ኢኮኖሚን አስፈላጊነት ገልጸዋል። አቶ ልደቱ ወደ እርስ ነው የሚሻገረው ሁሉን የሚያኖር ህገ መንግስታዊ ስነ ስርዓት መኖር ወይም ህገ መንግስታዊነት ያለ መኖር ነው ያሉት። እስኪ ቀደም ብሎ በመፍትሄ አማራጭነት የተነገሩትን ከግምት አስገብተው በፌስቡክ የደረሱትንም አስተያየቶችና ጥያቄዎች ይዘው በእርግጥ በተጨባጭ የለውጥ መንገዱ መጀመር ይችላል የሚሉት እንዴት ነው በእርሶ እይታ? እሺ፣ እኔ ወደ መፍትሄው ከመሄድ በፊት መጀመሪያ በሁለት ጉዳዮች ላይ መሰማመን ያስፈልጋል። አንደኛ በችግሩ ስፋት እና ጥልቀት። አሁን ቅድም ወንድሜ አሉላ ስትናገር የሰማሁህ አፋፍ ላይ ነን እያልክ ስትናገር ሰምቻለሁ። አፋፍ ላይ አይደለንም። አፋፍ ላይ ተደረስ ይቆይተናል። አሁን ገደሉ ውስጥ ወረዲ መግባት ጀምረናል። ስለዚህ አንደኛ የችግሩ ጥልቀት በምን ደረጃ መሆኑን መተማመን መቻል አለብን። የገዢውም ፓርቲ ተቃዋሚዎቹም፣ ህዝቡም እንደ ህዝብ አሁን ኢትዮጵያ ውስጥ ያለው ችግር ከኢህአዴግ በላይ ከኢህአዴግ በላይ ብቻ አይደለም በአጠቃላይ ከፖለቲካ ድርጅቶችም በላይ ነው በአጠቃላይ ከፖለቲካ ጉዳይም በላይ ነው ለምንድነው ይሄ የምንለው ፖለቲካ ለእኔ ለስልጣን የሚደረግ ውድድር ነው ፉክክር ነው አሁን እያደረግን ያለ ነው የስልጣን ፉክክር አይደለም የሀገርን ህልውና የማዳንና ያለማዳን ጥያቄ ውስጥ ነው ያለ ነው ስለዚህ በየአካባቢው የምናያቸው ግጭቶች አሁን በመንግስትና በህዝብ መካከል ብቻ ያሉ አይደሉም በአንድ በኩል መንግስት የለሽነትን ሁኔታ በተለያዩ አካባቢዎች እያየን ነው። ሥርዓት አልበኝነት እየነገሰ ነው። በሌላ በኩል ደግሞ ሲቪል ዋር እያየን ነው። ስኬሉ አነስ ይበል እንጂ የእርስ በርስ ጦርነት እያየን ነው። ስለዚህ አፋፍ ላይ ሳንሆን ገደሉ ውስጥ ነው ያለ ነው። ይህን ነገር በደንብ መረዳት ያስፈልጋል። አንድ መሰረታዊ ነገር ስለ ነው። ይህን ካልተረዳን መፍትሄውም ላይ ችግር ያለ ይመስለኛል። ስለዚህ ምንድን ነው የምለው እኔ ከፖለቲካ ጉዳይ ከፖለቲካ ድርጅቶችን ጉዳይ በላይ ነው። የአጠቃላይ የህዝብ ጉዳይ ነው ይሄ መፍትሄው መምጣት የሚችለው በአንድ በሁለት በሶስት የፖለቲካ ድርጅቶች አይደለም። በአጠቃላይ በህዝቡ ነው። ይህም ማለት ስንችል ነው ወደ ትክክለኛው አቅጣጫ መግባት የምንችለው። ሁለተኛው በመንስኤው ላይ ለምንድን ነው እዚህ ደረጃ ላይ እየደረስ ነው የሚለው ላይ መተማመን መቻል አለብን። በአብዛኛው በስርዓቱ እየተገለጸ ያለው አሁን የአመራር ችግር እንደሆነ፣ የሙስና ችግር እንደሆነ፣ የአፈጻጸም ችግር እንደሆነ ተደርጎ ነው። እሱ ብቻ አይደለም። እሱ ትክክል ነው ነው ከፍተኛው እውነት እሱ አይደለም። ዋናው ችግር አሁን አገሪቱ የያዘችውን ህገ መንግስት ይዛ አሁን አገሪቱ የተዘራጀችበትን ብሔር ተኮር የፌዴራል አደረጃጀት ይዛ አሁን ፓርቲዎች በብሔረሰባዊ ማንነት የተዘራጅበትን ሁኔታ ይዛ አሁን ከገባችበት ችግር ውጪ ይቺ አገር መሆን አትችልም። ስለዚህ ህጎቻችን መፈተሽ አለባቸው። ብሔር ተኮር የሆነው የፌዴራል አደረጃጀታችን መፈተሽ አለበት። የፓርቲዎች አደረጃጀት መፈተሽ አለበት። ስርዓቱ እኮ ይህን ጉዳይ ሲገመግም፣ ስለ ሪፎርም ሲያወራ ሪፎርሙ እውነት እንደማይሆን ዘላቂ እንደማይሆን የሚያሳየን ብዙ ምክንያት አለ። ለምሳሌ ሁለት ነገሮች የሚጥቀት ይሄ መንግስት እስካሁን ስልጣን ላይ መቶ በመቶ ምርጫ እያሸንፍኩ የተቀመጥኩት ምርጫ በማጭበርበር ነው ብሎ ማመን አለበት። ይሄን እስካሁን አላመነም። ሌላው ቀርቶ ኢትዮጵያ ውስጥ እስካሁን የፖለቲካ እስረኞች መኖራቸውን አላመነም። ሌላው ቀርቶ በዚህ ባለፈው ግምገማ የቲፒኤልኤፍ የበላይነት አገሪቱን በኢህአዴግ ውስጥ መኖሩን እንኳን አምኖ አልተቀበለም። እንደውም የለም ዞር ይወጣል። እኔ ይሄ ተሀድሶ ሂደት እውነት መሆን ካለበት፣ ዘላቂ መፍትሄ ማምጣት ካለበት ኢህአዴግ በዚህ ደረጃ ነው ራሱ መገንዘብ አለ። ስለዚህ እነዚህ ነገሮች መቃተት አለባቸው። ወደ መፍትሄው ስንመጣ ወደ መፍትሄው ስንመጣ በአንድ በኩል ህጎቻችን መዳሰስ አለባቸው። ተቋማታችን ተቋማቶች መዳሰስ አለባቸው። በአጠቃላይ እንደ አገርም እንደ ፖለቲካ ድርጅት እየተከተልን ያለው አደረጃጀት መዳሰስ አለበት። መፍትሄው ላይ ስንመጣ ኢህአዴግ ብቻዬን ነው ይህ ችግር የምፈታው እያለ ነው አሁን ያለ የችግሩን ፈጣሪ እኔ ነኝ፣ ችግሩን የምንፈታው እኔ ነኝ እያለ በዋናነት ትኩረት የሰጠው ውስጣዊ አንድነቱን እንደገና ለማጠናከር እና በስልጣን ላይ እንደገና የበለጠ ተጠናክቶ ለመጠ ይሄ ችግሩን አይፈታውም። ስለዚህ መፍትሄ ሊመጣ የሚችለው በእኔ እምነት እነዚህ የችግሩ ጥልቀትና የችግሩ መነሻ ምክንያቶች ላይ መተማመን ላይ ተደርሶ አንድ በአዋጅ የሚቋቋም ኮሚሽን ያስፈልገናል፣ የሪፎርም ኮሚሽን። ይሄ የሪፎርም ኮሚሽን ሁለት ኃላፊነቶች ሊኖሩ ይገባል ብዬ አምናለሁ። የመጀመሪያው ኃላፊነት በሀገሪቱ ውስጥ አስተማማኝ የሆነ ብሔራዊ መግባባትና እርቅ መፍጠር ነው አንዱ። ሁለተኛው የህግ ማሻሻያዎች የተቋማት ማሻሻያ ተካሂዶ የፖለቲካ ምህዳሩ ሁላችንም በምንፈልገው መልኩ ሰብቶ የኢትዮጵያ ህዝብ ለአንዴና ለመጨረሻ ጊዜ ለአንዴ ለመጀመሪያ ጊዜ የስልጣን ባለቤት ባለቤትነት እንዲሆን የሚያበቃው ነጻና ተሳይ ምርጫ የሚካሄድበትን ምቹ ሁኔታ መቀር ኢህአዴግ ብቻውን አይደለም። ኢህአዴግና ተቃዋሚ ፓርቲዎች ብቻችን ተደራድረን የምናመጣው ውጤት አለ ብዬ አላምንም። አጠቃላይ የኢትዮጵያ ህዝብ ማህበሩ፣ ምልዓተ ህዝቡ፣ የአገር ሽማግሌዎች፣ የሃይማኖት ድርጅቶች ሁሉም መረባረብ አለበት። ምክንያቱም ይሄ የማንም ጉዳይ አይደለም። የሀገር መፍረትና ለመፍረት ጉዳይ ላይ ያለ ነው ብዬ ነው። በጣም ጥሩ። ይህንን ተመሳሳይ አስተያየት መቅደስ አስናቀ ሰጥታለች። ፌስቡክ አት ቪኦኤ አማሪክ ላይ ውይይቱ ተመችቶኛል። ሁሉ ነገር በመወያየት በንግግር ይፈታል ብዬ አስባለሁ የሚል አስተያየት ነው የሰጠችው። ክላውዲ ክላውዲ ደግሞ ፕሮፌሰር መራራ ጉዲና እንኳን ለህዝቦት አበቃዎት ኢትዮጵያዊ ጀግና ኖት የሚል አስተያየት አቅርቧል። ላይክ አድርጉት፣ ሼር አድርጉት። ፌስቡክ አትቪ አማሪክ ላይ ለምትከታተሉ እናመሰግናለን። አሁን የምናልፈው ወደ አቶ ገብሩ አስራት ይሆናል። አቶ ገብሩ በርሶ እንግዲህ አስቀድሞ የተነሱ ሀሳቦች አሉ። የመፍትሄ ሀሳቦች የሚሏቸውን ዘርዝረው ቢያስረዱ። እርሶ ደግሞ መልካም መጀመሪያ ስለ ኢህአደግ መግለጫ እና በዛ ላይ ተንተርሼ ኢህአደግ ምን ያለ ነው የሚለውን ነገር ትንሽ ልዳስስ። ኢህአደግ በመግለጫው የተመለከትኩትን ይ እንግዲህ፣ አሁን አራቱ የአመራር አባላት በተናገሩት ብቻ ሳይሆን አጠቃላይ አዳምጫው ነበር። ስለዚህ በሀገራችን ያለውን ሁኔታ ወደዛ ተቀራራቢ ሆኖ ያገኘሁት የአቶ ለማ መግለጫ ብቻ ነው። ይኸውም እሳቸው ኢትዮጵያ አሁን በፖለቲካ ቀውስ ውስጥ ትገኛለች ብለው ተናግረዋል። ሌሎቹ ግን ችግሮች እንዳሉ እንጂ እነዚህ ችግሮች ወደ ቀውስ እንደተሸጋገሩ ደፍረውም ለመናገር አልቻሉም። ፍላጎቱም አልሰማሁም፣ አላዳመጥኩም እኔ። ስለዚህ በአጠቃላይ ሳየው ይህ አደግ እቻ ሀገር ያለችበትን ኢትዮጵያ ሀገራችን ያለችበትን ሁኔታ በትክክል የተገነዘበና ያለው ችግርም ተገቢ መፍትሄ ለመስጠት ፍላጎት ያለው መስሎ አልታየኝም። ለምን ቢሉ እንግዲህ አሁን ሀገራችን ያለችበት ሁኔታ የችግሩም ጥልቀት ሳየው እንግዲህ በኦሮሚያና በሶማሊያ አካባቢ የሆነው ነገር ሰገነዘብ ያው እኮ ወደ የመን አይነት መፈናቀል ይሄ በኢትዮጵያ ውስጥ እየሆነ ያለ ነገር ነው ብለው እንድጠይቅ የሚያደርገኝ ነው። በሌሎችም አካባቢዎች እንደዚህ ነው። ሌላው ደግሞ ዘር ለይቶ በተለይ በትግራይ ብሔረሰብ በትግራይ ተወላጆች ላይ ያነጣጠረውና እነሱን ንጥረጋቸው፣ ንስጃቸው የሚለው ህዝብንና ፓርቲን ያለየ፣ ህዝብንና መንግስትን ያለየ ጠቅላላ ዘመቻ መጀመሪያ በእርሳቸው ደረጃ ያለው ዘመቻና፣ ሁለተኛ ላይ ደግሞ እየተሞክሩ ያሉት እልቂት ሙከራም ሳይሆን እልቂትን ማባረርም ማስወገድም እመለከታለሁ። እንግዲህ እኔ የአማራ ህዝብና የትግራይ ህዝብ ለረጅም ዘመናት ለሺዎች የሚለው ዘመናት አብሮ የኖረ ህዝብ ነው። አሁን ግን በያንዳንድ ቦታ ኳስ እንኳ ስፖርት እንኳን ለመጫወት ያልቻለበት ሁኔታ ነው ያለው። ይሄ በጣም አሳፋሪ ነው፣ በጣም አሳፋሪ ነው። በህዝብ ደረጃ ማለት ነው። እንግዲህ ምንጩ መነሻው ያው ስርአቱ የፈጠረው አፈና፣ ስርአቱ የፈጠረው ኢፍትሃዊነት መሆኑ እገነዘባለሁ። በዋነኛነት ግን ከዚህ ባሻገርም በተለይ አንዳንድ ተቃዋሚዎች፣ አንዳንድ ነፃ ነን የሚሉ ሚዲያዎች ይሄ የምንፈልገው መፍትሄ ወይ የችግሩ የችግሩ ምንጭ በሚገባ ተገንዝበዋል የሚል ጥያቄ እንዳነሳ ያደርጉኛል። የችግር መነሻ ቅድም ለመግለጽ እንደ መኮር ነው፣ ሁላችንም የፖለቲካ ስርአቱ ያፈና አምባገነናዊነት፣ የፊታዊነት እነዚህ የፈጠሩት ሲሆኑ ይህን ሁሉ ለአንድ ህዝብ ማሸከም ትክክል ሆኖ አይታየኝም። በዚህ ረገድ ስጋትም አለብኝ። እንግዲህ በዚህ አመለካከት የሚመሩ ፖለቲከኞች፣ በዚህ አመለካከት የሚመሩ ሚዲያዎች የኢህአዴግስ ባይኖር የተሻለ ነገር ያመጣል የሚል ስጋትም ጭምር አለኝ። የኢህአዴግ ቅድም እንደተባለው እንግዲህ የፖለቲካ ክብርነቱ አጥቷል፣ አቅቶለታል። ምራራ ቅድም ብሎታል። መግዛት በለመደው መንገድ መንገድ መግዛት ያልቻለ፣ ህዝቡም ድሮ በነበረው ሁኔታ መቀጠል ያልፈለገ ህዝብ እንዳለ፣ ይሄ ይሄ እውነታ ነው። በዚህ ደረጃ ነው የኢትዮጵያ ችግር መመልከት ያለብን። እንግዲህ ሁሉም ችግሮች፣ እያየኋቸው ያሉ ችግሮች ከዚህም የሚመነጩ አሜን፣ በዚህ ደረጃ ላይ ያሉ ሆኖ ይታለኛል ይታየኛል ኢህአደግን በራሱ ብቻውን መፍትሄዎች ለማምጣት እየዳከረ ያለ ድርጅት መስሎ ይታየኛል። እና ቅድም አንድ ነገር የተባለ አለ። የኢትዮጵያ አሁን የኢትዮጵያ ያለችበት ችግር እንኳን ሊያደግ ራሱ ችግር ፈጣሪ በሆነ ድርጅትና ሌሎችም ፓርቲዎችና ባለድርሻ አካላት ተሳትፈውም ለመፍታት እጅግ አስቸጋሪ በሆነበት ሁኔታ ነው ያለ ነው። ይሄ መታወቅ ያለበት ይመስለኛል። እሱን ሀሳብም አንስተው ለማምጣትም ጥያቄዎች ያቀረቡ የተሳተፉ አድማጮቻችን አሉ። እርስ በርሳችሁ ስለመወያየት ምን ያህል ዝግጁ ናችሁ? ሌላው የተነሳው ጥያቄ ብሔራዊ መግባባት ብሔራዊ መግባባት የሚል ሀሳብ ሲሰጥ እንደ መፍትሄ እንሰማለን። መጀመሪያ ብሔራዊ መግባባት ምንድን ነው የሚል ነው። ራሳችሁ በተቃዋሚ ጎራ የተለያየ አስተሳሰብ ያላችሁ አብራችሁ ስለመስራት እርስ በርስ ለመግባባት ዝግጁ ናችሁ ወይ የሚል ነው አንዱ ጥያቄ። ከሀበሻው ወንድ የተሰነዘረ ነው። እስኪ ብሔራዊ መግባባት ምንድን ነው ለእናንተ? እንዴትስ ነው ሊተገበር ሊመጣ የሚችለው? ይሄንን ማንኛችሁም ልትመልሱ ትችላላችሁ። መቃ ምን እና ማጠቃለል የምፈልገው እንግዲህ ችግሩ ካወቅ ነው በችግሩ ላይ ከተስማማል እኛ አሁን ያለነው በቀውስ ውስጥ ላይ ነው ካል መፍትሄውም እዛ ይገኛል። የቀውስ መፍትሄ የሚሆን በአንድ ፓርቲ አቅም ብቻ የሚፈታ ችግር አይደለም የሚለውም አብሮ መስማማት ያስፈልጋል። ስለዚህ በዚች አገር በሀገር አይችም ደሻ ነው የሚባሉት ፓርቲዎች ግለሰቦችም ሊሆኑ ይችላሉ፣ ሲቪል ማህበረሰባትም ሊሆኑ ይችላሉ። ይሄ በጣም ሰፊ የሆነ ድርድርም ምክክርም የሚያስፈልገው ነው። እንግዲህ እኔ በመፍትሄው በአንድ ነገር አለው። ኢህአዴግን ጥሎ ኢህአዴግን ወደ ጎን ገሸሽ አድርጎ መፍትሄ ለማምጣት መሞከር ይቻላል ወይ? ወይስ እንዲሁ ኢህአዴግ ያለቀለት ነው ኢህአዴግ ያቁቶለታል፣ እና ከዚህ ከሚደረገው በመግባባት ውስጥ ሂሳብ ውስጥ መግባት የለበትም የሚለው አልስማማም ያደግም አለ አለን በመንግስት ያለ አትሊስት ፖለቲካ ተቀባይነቱ ወይ ሌጂቲሜቱ ያበቃለት ቢሆንም ሀይል አለው። አንዳንድ ነገሮች ያደርጋል የተከፋፈለ ቢሆንም። ስለዚህ በዚህ ሂደት እሱንም ያካተተ መፍትሄ ማድረግ ነው። እንግዲህ ብሔራዊ መግባባት የተባለው መፍትሄ በጋራ መምጣት አለበት። ለዚህ ያልንበት ጥልቀት ጥልቀት ያለው ችግር የሚመጥን መፍትሄ ተመካክረን ተነጋግረን ህዝቡም ሊያመጣ ይችላል፣ መሪዎችም ሊያመጡ ይችላል የሚል መልካም ከአቶ ገብሩ መለጠቅ የሚችል ለማናቸውም ክፍት እናደርጋለን። ይሄ ብሔራዊ መግባባት የሚለው በፌስቡክ ተከታታይ አድማጮቻችንም የተላከው ከቅርብ ጊዜ ብቻ ሳይሆን ለዓመታት ሲባል የቆየ ምናልባትም አሁን እድሉን ሊያገኝ የተቃረበ ይመስላል። ምንድን ነው በእርግጥ ብሔራዊ መግባባት? አቶ ገብሩ የእሳቸውን እይታ አካፍለዋል። ያ ብሔራዊ መግባባት ማን፣ ዶክተር ብርሃኑ ማን ልበል? እሺ፣ አቶ ልደቱ ይቀጥሉ። ምክንያቱም እንግዲህ ብሔራዊ እርቅ እዚህ ፖለቲካ ትግል ውስጥ እገባን ጊዜ ጀምሮ ብዙ ዋጋ የከፈልንበት ብዙ እንቅስቃሴ ያደረግንበት እንደሆነ ይታወቃል። በእኛ ፓርቲ በኩል ከአንዴም ሁለት ጊዜ በመስቀል አደባባይ ከፍተኛ የሆኑ የሕዝባዊ የድጋፍ ሰልፍ ሁሉ ብሔራዊ እርቅን በሚመለከት ሚካሄድ አድርገናል። ያው ሥርዓቱ ግን ይሄ የባልና የሚስት ጉዳይ አይደለም፣ የተጣላ የለም እያለ ሲያጣጥለው ነው የኖረው። አሁን ቅድም እንዳልከው እጅግ አሳሳቢ፣ ወሳኝ እና ወቅታዊ አጀንዳ እየሆነ መምጣቱን እያየ ነው። ዞሮ ዞሮ ምን ማለት ነው የሚለው ላይ ግልጽ መሆን አለበት። ለእኔ ሁለት ነው። አንደኛ፣ እስካሁን የነበረን የፖለቲካ ቁርሾ፣ የታሪክ ጠባሳ ዛሬ እና ወደፊት አብረን ብንኖር እንቅፋት እንዳይሆንብን መተማመን ይቻላለን። ያለፈውን በደም ቁርሾ ሁሉ ይቅር መባባል አለብን። ይሄን የምንልበት መድረክ ያስፈልገናል። ይሄን የምንልበት ዲያሎግ፣ ንግግር ያስፈልገናል። አንዱ ይገና። ሁለተኛው ደግሞ ከዚህ በኋላ የፖለቲካ ልዩነቶቻችን፣ ቅራኔዎቻችን መቼም ቢሆን ሊወገዱ አይችሉም ተፈጥሮ ስለዚህ የኢትዮጵያ የፖለቲካ ኃይሎች የፖለቲካ ልዩነቶቻችን ቅራኔዎቻችን እንቅፋት ሳይሆኑ በሕዝብ የዲሞክራሲ ውሳኔ በምርጫ እየተዳኘ በጋራ አገራችን የሰከነ የተረጋጋ የፖለቲካ ስርዓት መስርተን እንኖራለን ብለን ቃል ኪዳን የምንገባበት መድረክ ያስፈልጋል። የብሔራዊ እርቅ መሰረታዊ ትርጉም ለእኔ ይሄዳል። ሁለተኛው ቅድም ከአስተያየት ሰጪዎች ቀረበ የተባለው ጥያቄ ወሳኝ ጥያቄ ነው። ስለ ችግሩ ስናወራ ተቃዋሚ ፓርቲዎች ምን ብለን ጣታችንን ወደ ገዢው ፓርቲ መጠቆማችን መሰረታዊ መፍትሄ ሊያመጣ የኢትዮጵያ ችግር በዚህ ደረጃ መድረሴ ያ ዛሬ ኢትዮጵያ ውስጥ የተደረገ ባለው ትክክል ተቃዋሚ ፓርቲ ዜና የለን የለሽ ሆነናል ሪሌቫንት ነ ህዝቡ ነው ሲመ የህዝቡን ትግል አስተባብረን መራን መምራት ባለመቻላችን ነው። ይሄ ቀውስ የተፈጠረው ይሄ የተፈጠረው ራሳችን ደካማ እንደ ድርጅት ደካማ ነን፣ በአስተሳሰብ ደካማ ነን። የጁፋት ውስጥ አለ የምንለው የጸረ ዲሞክራሲ ችግር፣ የጠባብነት ችግር፣ የትምክህተኝነት ችግር ሁሉም እኛም ውስጥ አለ። እኛም ራሳችንን ለመገምገም ህዝቡ ባለመሆናችን ነው። አመራር የትግል አመራርነት ከጃ ወደ ጎበዛ ለቆ

በዚህ ነው አቅም ያበራ ነው በዚህ ደረጃ ያለንን ድክመት ካልፈጥፋት መፍትሄው ከኢህአዴግ ብቻ ብንጠብቀው ዋጋ የለውም። ስለዚህ ነገ ሳይሆን ዛሬ ትክል ለመጣት ተባብረን አብረን ቁመን ችግራችን ተፈተን የህዝቡን ትግል ለመምራት የሚያስችል የድርጅት ቁመን ለመያዝ እኔ ዛሬ የሚገኛል ጊዜ በጣም ጥሩ እንግዲህ በፌስቡክ አቶ መሀሪክም እየተነሳ ያለው ጥያቄ ስለ ብሔራዊ መግባባት በምንነጋገር ጊዜ ሁለት የመተማመን ጉዳይ ነው እየተነሳ ያለው። ኢህአዴግ ተቃዋሚዎች እኔን ለመጣል ነው የሚሰሩት ብሎ ያስባል፣ ይሰጋል። ተቃዋሚዎችም ሁኔታው እስኪ በርድ ድረስ ኢህአዴግ ከተቃዋሚዎች ጋር ብሔራዊ መግባባት እንፍጠርና ከዛ በኋላ ነገሩን ካረጋጋም በኋላ ያው የተለመደ ሁኔታ ይቀጥላል የሚል አስተሳሰብ ስላለ የመተማመን ችግር አለ የሚል የተነሳበት ሁኔታ ነው ያለው። ዶክተር ብርሃኑ እዚህ ላይ ምን ይላሉ? የሌሎቻችሁን ማስተሳሰብ ወስዳለሁ። እዚህ ላይ እኔ እኔ እኔ ነገር ማ የፈረንጆች የሚሉት ነገር አለ። መጀመሪያ መሆን ያለበት መሆን አለበት የሚሉት ፈርስት ኢን ፈርስት የሚሉት እነህ፣ መአት ነገሮች ልትል ትችላል። አሁን ኢትዮጵያ ውስጥ ስላለው ችግር፣ በተቃዋሚዎች ውስጥ፣ በምን ውስጥ መአት ነገር ልታወራ ትችላል። አሁን ጥያቄው ያለው ወደ መፍትሄ ኒድ ካልን በመጀመሪያ መሆን ያለበት ነገር ምንድን ነው? በመጀመሪያ በመጀመሪያ መሆን ያለበት ነገር ምንድን ነው? በኢትዮጵያ ውስጥ ወደ ብሔራዊ እርቅም ሆነ ወደ ህዝብ መግባባትም ሆነ ወደ ምን እንሂድ ብሎ እንትን ለማድረግ አንድ ቅድም ገብሮ ያለው ነገር አለ። አሁንም በመጀመሪያ እንዲህ አይነት ውይይት፣ እንዲህ አይነት ንግግር፣ እንዲህ አይነት እንትን እንዲካሄድ የሚያስችል የፖለቲካ ከባቢ አየር መኖር አለበት። ይሄን ደግሞ እንዳይኖር የከለከለው የወያኔ ስርዓት እንደተባለው እዚህ ኢህአዴግ በሚባለው ስብስብ ውስጥ አንዳንዶቹ ድርጅቶች እየነቁ ነው። እያዩት ነው። ይሄ ነገር ሊያስኬድ እንደማይችል መጀመሪያ ከዚህ ከዚህ ሰባዊ አየር መውጣት እንዳለብን፣ ያን ለማድረግ ደግሞ ምን መደረግ አለበት የሚል ውይይት ጀምሯል። አንድ መረዳት ያለብን ነገር አለ ይሄ እኮ ሀያ ሰባት ዓመት ያደረገው ነገር ዝም ብሎ ዘራፊና አምባገነን ስርዓት ብቻ ሳይሆን በሀገራችን ላይ ያስቀመጠው ማህበረሰቡ እርስ በእርሱ እንዳይተማመን በነጻነት እንዳይነጋገር የአንድ ሀገር ዜጋ መሆኑን እንኳን አኖ እንዳይቀበል እኮ ነው ያደረገው። ለአገዛዝ ይመቸኛል በሚል ብቻ ማህበረሰቡን ከታትፎ የተወሰነው ከራስህ በላይ ስለ ኢትዮጵያዊነት እንኳን ስታወራ ኢትዮጵያዊነት ብሎ ነገር የለም። እኔ እኮ በአለም ታሪክ እኔ እንዲህ አይነት መንግስት እኮ ታይቶ የሚታወቅ አይመስለኝም። ኢትዮጵያዊነት ስትል ለምን ኢትዮጵያዊ ስላለህ ዘርህን ተናገር ብሎ የሚናገር ይሄንን ኢንቫይሮመንት ከፈጠርኩ በኋላ በህብረተሰብ ውስጥ ሰው በደል መሮት ቆጭቶት ለሚያደርገው ነገር ከዚህ ይሄንን ከፈጠረው ስርዓት ውጭ እኮ ማንንም ተጠያቂ የምታደርገው ይሄን የፈጠረው ስርዓት ነው። ሌሎቹ ኤክሰሶች ናቸው። ሌሎቹ ትርፍ በእንዲህ አይነት ሁኔታ ላይ እንዲ አይነት ምሬት እናንትን የሚፈጥራቸው ነገሮች ናቸው። እነኛንም ማስወገድ ካለብንና ኢንቫይሮንመንቱን እናጥራው ካልን በመጀመሪያ መሆን ያለበት ቅድም ያልኩት በመጀመሪያ የመጀመሪያው ነገር ከአሁን በኋላ በዚህ ሁኔታ መቀጠል እንደማይቻል ይሄንን ስልጣን ይሄንን ጉልበት የያዙት ሰዎች ማመን አለባቸው፣ መቀበል አለባቸው። ይሄ ደግሞ የማይቻለው ከአሁን በኋላ የኢትዮጵያ ሕዝብ በዚህ አይነት ሁኔታ በፍጹም እንደማይገዛ ያለበትን ፍርሀት ሰብሮ ወጥቶ ምንም ነገር ለማድረግ ወደ ኋላ የማይል እየሆነ እንደሆነ እያየን ነው። ይሄ በምን መልክ በአንድ ድርጅት ወይም በአንድ እንትን ስር ተሰብስቦ የዛን ድርጅት አመራርና እንትን ተከትሎ የሚሄድ ላይሆን ይችላል። በተወሰነ ደረጃ አደጋ ሊኖር የሚችለውን በዛ ምክንያት፣ ግልጽ ግን መሆን ያለበት በምንም አይነት በዚህ ሁኔታ ውስጥ እንደማይቀጥል ነው። ይሄን ካወቀ ወያኔ፣ ይሄን ካወቀ ይሄን ካመነ በመጀመሪያ ለእንዲህ አይነት ለውይይት፣ ለብሔራዊ እቅም ሆነ ለምንም አይነት ውይይት ቁጭ ብሎ ፎይ ብሎ እንደው ለመነጋገር፣ ለመወያየት የሚያስችል ኢንቫይሮንመንት በዛ ሀገር ውስጥ መፈጠር አለበት። ይሄ በቅርብ ጊዜ እኮ የሆነው በጣም በጣም እንትን የሚያደርገው እዚህ ስልጣን ላይ ያሉ ሰዎች ምን ያህል እኔ በደምና በገንዘብ እንደሰከሩ እኮ የምታየው። እዛ ደረጃ ላይ ከተደረሰ በኋላ እንኳን የፖለቲካ አመራር ሰዎች በሰላማዊ መንገድ የሚታከሉ ሰ እነ በቀለ ገርባ እንደገና ፍርድ ቤት እያቀረበ እንደገና በዚህ በካንጋሩ ፍርድ ቤት እየፈረደ እኮ ያስራል። ከዛሬ ነገ የኢትዮጵያ ሕዝብ በቃ የፖለቲካ እስረኞች ተፈተው በሙሉ ተፈተው ወደ እስኪ ምናልባት እንደው ወደ ውይይት በውይይት ችግራችን እንዴት እንደምንፈታ እንነጋገራለን ብሎ ሲያስብ መልሶ ነገሩን እያጠበቀው ወደ ወደ ጭቃ እየመለሰው ይሄዳል። አንድ ነገር በዚህ ሁኔታ የማይረዱት ይሄ ነገር በከፋ ቁጥር የህብረተሰቡ ምላሽ እየከፋ እንደሚሄድ በፍጹም ለመመለስ አስቸጋሪ ወደ ሆነ ቦታ ውስጥ እየከፈተው እንደሚሄድ ስለዚህ ይህንን ጥያቄ አንስተው በተለይ ባህር ከማል ኢህአዴግ ፈቃደኛ ካልሆነ አሁን እርስዎ እንደሚሉት ምንድን ነው መደረግ ያለበት? የሚል የመፍትሄ ሀሳቡ ምንድን ነው? ኢህአዴግ ፈቃደኛ ካልሆነ ሆነ ምንድን ነው የሚደረገው የሚል ሀሳብ አንስቷል። መታገል ነው። ሌላ ምን ምርጫ አለ? ባለን አቅም ባለን እንትን፣ በሁሉም መንገድ ሁሉም በያለበት፣ በሰላማዊ መንገድ ታገላለሁ የሚለው አገር ውስጥ እንትን የሚለው በሌላም መንገድ ታገላለሁ የሚለው በፍጹም የቆረጠ መሆኑና በፍጹም ወደ ኋላ እንደማይል ማሳየት አለበት። እሱን ነው ማድረግ ያለብን፣ እሱ ላይ ግልጽ መሆን አለብን። ይሄንን ስርዓት እዚህ ቦታ ላይ ያደረሱትና ወደፊትም አገሪቱን ወደ ወደ መቀመቅ እየወሰዷት ያሉት ሰዎች መረዳት ያለባቸው በምንም አይነት ዝም ብሎ የሚቀመጥ ህብረተሰብ እንደሌለ ነው ካሁን በኋላ። እሱን እኮ ስታውቅ እሱ ጭንቅላቱ ውስጥ ሲቀመጥ ምን ነው የሚሆነው? አሀ እንግዲህ አውስ ሁሉንም የሚያጠፋ አገር ብቻ ሳይሆን እኛንም ይዞ የሚያጠፋ ነገር የሚመጣ ከሆነ እስኪ መፍትሄ ንፈልግ ተብሎ የሚደረሰው እዛ ላይ እንደ ኦሬድ ያሉት ልጆች የደረሱ ይመስለኛል እዛ ላይ የበረብ የገባቸው ይመስለኛል። ህወሀት ግን አልደረሰም እዛ ላይ። ህወሀት በፍጹም እዛ ቦታ ላይ አልደረሰም። እዛ ማድረስ አለብን። እዛ ላይ መገፋት አለበት ሁላችንም በትግላችን የዓለም አቀፍ ማህበረሰቡም እዚህ ውስጥ ገብቶ የሚመጣውን አደጋ አይቶ ለሁላችን የሚሆን ሰላማዊ ችግር የሚፈጠርበትን ሁኔታ ይህንን እነኙን ሰዎች ገፍተን እዛ ማድረስ አለብን ብዬ ነው። ሌላ እኮ ምንም መንገድ የለም። እንደበፊቱ እየተጫወቱ እየቀለዱ ጊዜ እየገዙ እንደገና ተመልሰን እንትን እናደርጋለን ብለው የሚያስቡ ከሆነ እየተፈጠረ ያለው ምሬት ምን ቦታ ላይ ሊያደርስ እንደሚችል በደንብ በደንብ ቢረዱት ጥሩ ነው ብዬ አስባለሁ። ለዚህ ነው በቅርብ እኛ ከትግራይ ወንድሞቻችን ጋር ሆነን ይሄን ነገር የትግራይ ሕዝብም በደንብ ይረዳው። ማህበረሰቡን በሙሉ ዕዳ ውስጥ እየከተቱ ነው እነዚህ ሰዎች። የትግራይ ህዝብ ከሌላው ማህበረሰብ ጋር እያጣሉ እያናከሱ ነው። የትግራይን የመጨረሻ መደበቂያ እያደረጉት ነው። ይሄ መሆን የለበትም ብሎ እንደነ አቶ ገብሩ አረናዎች እንደሚያደርጉት፣ ሌሎች የትግራይ ወገኖቻችን እንደሚያደርጉት የትግራይ ምሁራንም ተነስተው ይሄንን ስርዓት በቃ እንበለው በጋራ የተፈጠረውን የውስጥ በህብረተሰብ ውስጥ ለመፍጠር የሚደረገውን ሙከራ አይሳካም፣ አይሆንም እንበል ደን ቁጭ ብለን ያ መንገድ እንደማያዋጣው ሲያው፣ ቁጭ ብሎ መነጋገር እና በምን መልክ መፍትሄን ፈልግ ብሎ መሄድ ይቻላል ብዬ ነው። ውይይቱ አልተጠናቀቀም። በነገ ምሽት የመጨረሻው ክፍል ይቀርባል። የፖለቲካ መሪዎቹን ለተሳትፏቸው እናመሰግናለን። በዛሬው የጋቢና ጉዟችን እንግዲህ ይህንን አጠቃለን ይዘን ቀርበናል። በዚሁም እንግዲህ የዛሬው ፕሮግራማችን አልቋል። ስናስተናግዳችሁ ያመሸነውን የመስተዋት አራጋው ና ሄኖክ ሰማ ጊዜር ነን። ዝግጅታችንም በቴክኒክ ያቀነባበረው ሞኩቤል ያበሮ ነው። ጉዟቸው የሰመረ ይሁን እያልን ሰናበታለን። መልካም ምሽት፣ ነገ እንገናኝ።